ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። እኔ በጣም ነው ደስ ያለኝ፣ ምክንያቱም በጣም አራት ወር ሙሉ ጁንታ ይዞን ነበር፣ እና ከዛ በቃ ምንም መቆጣጠር አልችልም፣ ምክንያቱም በጣም ከባድ ናቸው፣ ያስፈራሉ፣ እፈራቸዋለሁ በጣም በጣም ታዳጊዋን ወጣት ራሄል ሄል ወልደን የሰማናት በጦርነት ውስጥ የሰነበተችው የላሊበላ ከተማ ከጉዳቷ ሙሉ በሙሉ ባታገግምም ወጣቶችን ጨምሮ ነዋሪዎቿ ግን ከተማዋን ዳግም ለማነቃቃት እየጣሩ ነው ሙሉ ዘገባውን በምሽቱ እናሰማቸዋል ሁሌ ማስበውና የምናገረው ለወጣቶች ወጣት መፍራት ይችላል ወጣት ከፊት ለፊቱ እንቅፋት መጥቶኛል ብሎ ወደኋላ መመለስ የለበትም ይልቁንም እንቅፋቱን አንድ ጆ ሊያሮጠው እንደመታው አድርጎ ማሰብ መቻል አለበት አሁን ደግሞ የሰማነው እስራኤል ቤሌማን ነው። እስራኤል የበርካታ የፈጠራ ውጤቶች ባለቤት የሆነ ወጣት ነው። ስለተወሰኑ ዛሬ ምሽት ያሰማናል። እኚና ሌሎች ጉዳዮች የተካተቱበትን መሰናዶው ሀብታሙ ይመራለው፣ ለሳሌ መኮንን ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አስቀድመን አጫጭር ያለም ዜናዎች እናሰማቸዋለን። ኤደን ይመሰግናሉ፣ ሀብታሙ። አድማጮች በድጋሚ እንደምን አመሽታችኋል? የኢትዮጵያ የሰብአዊ መብቶች ኮሚሽን ኢሰመኮ በአፋርና በአማራ ክልሎች ተስፋፍቶ በቆየው ጦርነት የተከሰቱ የሰብአዊ መብቶች ጥሰቶችን በተመለከተ ከመስከረም ወር 2014 ዓ.ም ጀምሮ ለአራት ወራት ያህል ያደረገውን ምርመራ ይፋ አደረገ። ኢሰመኮ ከዚህ ቀደም ከተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ጽህፈት ቤት ጋር በጣምራ ካደረጉትና በትግራይ ክልል ካተኮረው ሪፖርት ቀጣይ በሆነው በዚህ ሪፖርት ላይ በተለይም ከሐምሌ ወር 2013 ዓ ምት ጀምሮ የትግራይ ኃይሎች በአማራና በአፋር ክልሎች ላይ በከፈቱት ወታደራዊ ጥቃት በርካታ ቦታዎችን መቆጣጠራቸውን ተከትሎ ተፈጽመዋል የተባሉ የሰብአዊ መብት እሰቶችን ከነጾታዊ እንድምታቸው መመርመሩን ገልጿል። በአፋር ክልል ፈንቲ ረሱና አውረሲ ረሱ ዞኖች የሚገኙ አካባቢዎችና በአማራ ክልል ሰሜን ጎንደር፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞን ውስጥ የሚገኙ በአጠቃላይ ስፍራዎችን መመርመሩን ያስታወቀ ሲሆን በተጨማሪም በተወሰነ መጠን በትግራይ ክልል የተፈጸሙ የአየር ጥቃቶችን በሚመለከትም ክትትልና ምርመራ ማድረጉን አስታውቋል። ኮሚሽኑ ምርመራ አድርጌባቸዋለሁ ባላቸው አካባቢዎችም ሆነ ተብለው የተፈጸሙ ህገወጥ ግድያዎችን ሳይጨምር በጦርነት ውስጥ በሲቪል ሰዎች ላይ በደረሰ የህይወትና የአካል ጉዳት ብቻ ቢያንስ አራት መቶ ሶስት ሲቪል ሰዎች ለሞት እንዲሁም ሶስት መቶ ዘጠኝ ሲቪል ሰዎች ደግሞ ለቀላልና ለከባድ የአካል ጉዳት ተዳርገዋል ዋል ሲል አስታውቋል። አብዛኞቹ ምርመራ በተደረገባቸው አካባቢዎች የትግራይ ኃይሎች ሆነ ብለው በታቀደ በተጠና በተደራጀ መንገድ ስልታዊ የዘረፋና ገፈፋ ተግባር በተለይም የሕክምና መሳሪያ፣ ቁሳቁስ፣ ማሽኖችንና የቴክኖሎጂ መሳሪያዎችን በመዝረፍና በመክፈፍ በመኪና በመጫን ወስደዋል ያለ ሲሆን በአፋርና በአማራ ክልሎች በአጠቃላይ 2409 የጤና ተቋማት ላይ ጥቃት ጉዳትና ዘርፊያ በመድረሱ አገልግሎታቸው ተቋርጧል ሲል መግለጫው አስታውቋል። የሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ለ15 ወራት በላይ ከዘለቀው ጦርነት ከዚህ የበለጠ ጉዳት እንዳያደርስም ሁሉም ተፋላሚ ወገኖች ያለምንም ቅድመ ሁኔታ የተኩስ አቁም አድርገው ለፖለቲካዊ መፍትሄ ንግግር መጀመር ይገባቸዋል ማለታቸውንም መግለጫው ጨምሮ አስታውቋል። አድማጮች የዚህን ዜና ዝርዝር ከምሽቱ ሶስት ሰዓት ላይ በሚቀርበው የአማርኛው መሰናዶ እንድትጠብቁ እንጋብዛለን። ዩናይትድ ስቴትስ ሞስኮ በዩክሬን ላይ የጦር ወንጀሎችን እየፈጸመች ነው ስትል አስጠነቀቀች። የዩናይትድ ስቴትስ ባለስልጣናት ሩሲያ የሚደረገው ድርድር ፍሬ አልባ ሲሆንባት ህዝብ በበዛባቸው አካባቢዎች ላይ ጉዳት የመድረስ ስልት ጀምራለች ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ፣ ምንም እንኳን ሩሲያ ወንጀሎችን ፈጽማለች ብለው ለይተው ባይከሱም፣ በጄኔቫ ኮንቬንሽን የሰብአዊ የጦር ወንጀሎች ተብሎ የተቀመጡትን አይነት ሲቪሎችን ሆነ ብሎ የማጥቃት ሂደቶች መኖራቸውን የታመኑ ሪፖርቶች አሳይተውናል ብለዋል። ይሁን እንጂ ሩሲያ በዩክሬን ወረራ ሲቪሎችን ኢላማ አድርጋለች መባሏን አልተቀበለችውም። Belilla Zina Zazina, Africa president Cyril Ramaphosa, Tlant Mamshon. የሩሲያ ዩክሬንን ግጭት እንዳሸማግል ተጠይቂ ያለው ያሉ ሲሆን ከሩሲያ አቻቸው ቭላድሚር ፑቲን ጋር በስልክ መነጋገራቸውና ሁኔታዎቹ በድርድር ሊፈቱ እንደሚገባ ለፑቲን መናገራቸውን ሮይተርስ ዘግቧል። ይሁን እንጂ ራማፎሳ ለድርድሩ ማን እንደጋበዛቸውም ሆነ ከሁለቱ ሀገራት ጋር በምን አይነት መልኩ እንደሚሰሩም ዝርዝሩን አላስታወቁም። ለአርብ ምሽት የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪይ መሰናዶዎች ጋር ታመሹ ዘንድ ወደ ሀብታሙ ስዩም እመልሳችኋለሁ። ለዜናዎቹ ደ ቀደም ገረመው ኤደን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀዳሚ ዘገባ እንሻገር። በላሊበላ ኑሯቸውን በቱሪስቶች ላይ የተመሰረተ ነዋሪዎች ወደ ስራቸው ዳግም ለመመለስ የተለመደ ኑሯቸውንም ለመቀጠል እየሞከሩ ነው። አብዛኛው እንቅስቃሴዋ በቱሪዝም ላይ የተመሰረተው ታሪካዊቷ ላሊበላ በኮቪድ-19ና በግጭት ምክንያት ተቀዛቀዛ መቆየቷ ፈታኝ ቀናትን እንዲጋፈጡ እንዳደረጋቸው ነዋሪዎች ተናግረዋል። አሁን ላይ ግን ሁኔታው ወደ ቀድሞ መመለስ ጀምሯል ይለናል የመስቀል ችርቻሮ ንግድ ላይ የተሰማሩ ወጣትና አዋቂ የከተማዋን ነዋሪዎች ያነጋገረው ኬኔዲ አባተ። የቀድሞ ኢትዮጵያውያንን የኪነ ሕንፃ ጥበብ የሚመሰክሩት ዩኔስኮ በዓለም ቅርስነት የመዘገባቸው የቅዱስ ላሊበላ ውቅር አብያተ ክርስቲያናት የከተማዋና የነዋሪዎቿ ግርማ ሞገስ እንደሆኑ ምዕት ዓመታትን ተሻግረው ዛሬ ላይ ደርሰዋል። የላሊበላ ከተማን ያለነዚህ ውቅር አብያተ ክርስቲያናት ማሰብ የሚቻል አይደለም። ቅርሶቹ ከታሪካዊ ፋይዳቸው ባለፈ ለላሊበላና ለነዋሪዎቿ በቀጥታም ይሁን በተዘዋዋሪ የዕለት ዕለት ትርጉም አላቸው። ብዙዎች ኑሯቸውን የሚመሩበት የሥራና የገቢ መንጫቸው ቅርሶቹን ብለው በሚመጡት ቱሪስቶች ላይ የተመሠረተ ነው። ይሁን እንጂ የኮቪድ-19 ወረርሽኝና የሰሜኑ ግጭት አብዛኛው የከተማዋ የንግድ እንቅስቃሴዎች ተገተው እንዲቆዩ አስገድደዋል። በቅዱስ ላሊበላ ደብር ዙሪያ የተለያዩ የችርቻሮ ንግዶች ላይ ከተሰማሩት መካከል የሆነችው ወይዘሮ የሺ ወርቅ ታዘበው በገና በዓል ሰሞን በሰጠችኝ አስተያየት ስለ ሁኔታው እንዲት ታስረዳለች። ያው መስቀሉን የምናመጣው ከአዲስ አበባ፣ ከሰቆጣ፣ ከባህር ዳር አመጣለሁ። እዚህ ይቸረችላለሁ ሁሌ ያው ዘንድሮ ግን በፊትም እንትኑ በኮረና ምክንያት አልሰራሁም። አሁንም ደግሞ በጦርነቱ ምክንያት አቋርጬ ነው። ጦርነቱ በነበረበት ሰዓት ሐምሌ ሀያ ዘጠኝ ሮብ ለሀሙስ ማታ ላይ ሸሽተናል። ሽሽት ነበረ። ልጆችን ይዤ ሄድኩ፣ ተሰደድኩ፣ ገጠር ለአንድ ወር ቆየሁ። እዚያው ቆይቼ ያው ልጆቹ አልችል ሲሉ መጣ። አሁን ደህና ነው ነይ ሲሉ መጣሁ። ከመጣሁም ያው ዋን ወጣም ቤት እዚያው ግቢ ውስጥ እንውላለን ሰዓት መውጣት አይቻልም። ስንወጣም ስሰበሰብ አስፋልት ላይ ግቡ ይላሉ፣ ያስገቡናል። ከዛ ወጡ የኛው ሲገባ እሱ ቅዱስ ላሊበላ እንደ ቸርነቱ እነሱንም አሰጥቶ እኛም በሰላም ውለናል። አሁን ላይ እንቅስቃሴዎች ወደ ቀድሞው በመመለስ ላይ መሆናቸውን የምትገልጸው ወይዘሮ የሽወርቅ በዚህም የተሰማትን ስሜት ተናግራለች። እና አሁን ግን ለልደት በዓል ጀመሪያ ያለ ሰላሙ ሲመለስ ገበያው አሪፍ ነው እስከዛሬ ቁጭ እያልኩ ሙሉውን ቤት ለቤት ልጆች ጋር ስዳረግ፣ አሁን ግን ወጥቼ በመግባቴ በጣም ደስታ ተሰምቶኛል። ባልሸጥም እንኳን የሸጥኩት እግዚአብሔር ይመስገን እየሸጥኩ ነው። ግን ባይሸጥም ውዬ መግባቴ ራሱ በእኔ ደስታዬ ነው። የ13 ዓመቷ ታዳጊ ራሄል ወልዴ በመስቀል ላይ ስሞችን እየቀረጸች አባቷን ስትረዳ ነው ያገኘኋት። ይሄን ሙያ ያመጣሁት ከአባቴ ነው። አባቴ ነው ከእሱ ሲጀምር፣ እሱን ሰው አሳየው እሱ ደግሞ ማሳየት ጀመረ። ከዚ በኋላ ላይ እኔ እንኳን ብደክም፣ አንቺ እኔን ማስተዳደር ትሻያድሽ። ሌላ ነገር ቀርቶ የምሳሌ ብሎ ይህን ማሳየት ጀመረ። እንግዳ ሲመጣ እንቀርጻለን። ዛሬ ወደ አርባ ያክላ ነው የቀረጽኩት አይባ ፍሬ ሲቀረጽ ያው ግዴታ ነው። እንጀራ እስከሆነ ድረስ መቀረጽ ያደርጋል። የራሄል አባት ቄስ ወልድ አማኑኤል ይግዛው በከተማዋ ሰላም ከሰፈነበት ጊዜ ጀምሮ ስላለው እንቅስቃሴ ይህን አስተያየት ሰጥተዋል። የቄስ ትምህርት ተምር ያለው ግን ሌላ ስራ የለኝም ያው መስቀል እየሰራው እተዳደራለን እና በዚሁ የቅዱስ ላሊበላ ብሎ የመጣ እንግዳ ይህን መስቀል እየሸጥኩ በዚህ ልጆች አንድ ሶስት ልጆች አሉኝ ያው እንተዳደራለን አምስት ቤተሰብ ማለት ነው ማንኛውም ሰው ፈረንጅም ይምጣ አበሻም ይምጣ በረከት እያለ ይችን መስቀል እየገዛን ስለሚሄድ ያው በዚህ ደስ ብሎን እንኖራለን። እግዚአብሔር ይመስገን። ዘንድሮ ደግሞ ያው እንደዚህ ብለን እንውላለን። ማላሰብ ነው ነበረ አምላክ ከቅዱስ ላሊ በላይ መስቀል ያው በጣም አሪፍ ነው። እኛ ደስ ብሎነን ገንዘብ ማግኘታችን ሳይሆን ሰው እንደዚህ ማየታችን እራሱ ለእኛ በጣም ትልቅ ነገር ነው። በትምህርቷ ወደ ስምንተኛ ክፍል መዛወሯን የተናገረችው የ13 ዓመቷ ታዳጊ ራሄል ደግሞ ስሜቷን እንዲያጋርታኛለች። እኔ በጣም ነው ደስ ያለኝ፣ ምክንያቱም በጣም አራት ወር ሙሉ ጅንታ ይዞን ነበር እና ከዚ በቃ ምንም መቆጣጠር አልችልም፣ ምክንያቱም በጣም ከባድ ናቸው እነሱ። ያስፈራሉ፣ እፈራቸዋለሁ በጣም በላይ ምን ያደርጉት ነገር አለ። እኔ ፈራቸኋለሁ ሩ ሴት ይደፍራሉ ሲባሉ እናም በቃ በጣም ነው የምፈራቸው። አሁን ምናልባት አሁን በጣም ሰዎች እንግዳ ምናምን ይመጣል ተብሎ ነበር፣ ግን እኛ ያንን ያህል አላሰብንም እንኳን እንደዚህ ትንሽ ነገር እንደ ሰው እንኳን ሳሚ እንኳን በግር የሚመጣ ይመጣል ብለን አላሰብንም፣ ግን እግዚአብሔር አቀንቶን መጥተዋል። በጣም ደስ ነው ያለን ከመጠን በላይ። ወደፊት ምንድን ነው መስራት ምትፈልጊ ስታል እኔ እግዚአብሔር ካቀና ዶክተር መሆን እፈልገው ካልሆነ ደግሞ ልክ እንዳባቴ እንዳስተማሪ መስራት እፈልጋለሁ። ሁላችሁም መላው ኢትዮጵያ ህዝብ እንዳለ ወዳችኋለሁ ለአባቴ ደግሞ በቃ ክብሬድ በጣም ነው ወደ ክብር ይመስገለሱ። ይኸው አታጣቂዎች በታህሳስ ወር የመጀመሪያ ቀናት ከከተማዋና አካባቢዋ መውጣታቸውን ተከትሎ በታሪካዊቷ የላሊበላ ከተማ በርካታ የቱሪስት አገልግሎት መስጫ ተቋማትን ጨምሮ ሌሎች የንግድ እንቅስቃሴዎችም ወደ ቀድሞ አገልግሎታቸው ተመልሰዋል። በተለይ በቅርቡ በከተማዋ በድምቀት ከተከበረው የገና በዓል ጋር ተያይዞ የከተማዋ እስትንፋስ የሆነው የቱሪዝም እንቅስቃሴም ከወደቀበት በመነሳት ላይ ነው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ይቅር። ኬኔዲ አባተን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ወደ ቀጣዩ ዘገባችን ይሻገር። ቀጣዩ እንግዳችን እስራኤል በለማ ይባላል። ኢትዮ ኢኖቬሽን ሴንተር የተባለ የምርምርና ጥናት ተቋም መስራችና ስራ አስኪያጅም ነው። እስራኤል መኪና ከስርቆት የሚከላከል የደህንነት መቆጣጠሪያ ስርዓት፣ ህጻናትን በቤት ውስጥ ለመቆጣጠር የሚያስችል ፈጠራና ሌሎችም በርካታ የፈጠራ ስራዎችን መስራቱን ይናገራል። ከናኮረ መልካ ጋር አጭር ቆይታ አድርገዋል። የፈጠራ ስራዎቹን ከልጅነት የጀመርኩት እና እስካሁን በጣም በርካታ የሆኑ የፈጠራ ስራዎችን ነው የሰራሁት። የመጀመሪያ ስራዬ ስልክ ነው። ከቴሌ መስመር ጋር የማይገናኝ ስልክ ነው። ምንም አይነት የትምህርትም ሆነ የቴክኖሎጂም እውቀት ሳይኖረኝ እግዚአብሔር በሰጠኝ ተፈጥሮ ተጠቅሜ በመጎርጎርና ሁሌ ምኞቴ ቴክኖሎጂ ሰው መሆን እፈልጋለሁ ብዬ ስላሰብኩ ነው በወቅቱ የተሳካልኝና የስልክ ስራውን የሰራሁት። በመቀጠል የመኪና ደህንነት መቆጣጠሪያ ሲስተም ነው የሰራሁት። እንኳን በእኔ ይቅርና እንደ ኢትዮጵያ እንኳን ስለ ጂፒኤስ እውቀት እንኳን ያን ይል ሳይገባ ነው የጂፒኤስ ሲስተምን የተከተለች የመኪና ሴኩሪቲ ሲስተም የሰራሁት። በወቅቱ ምንድነው የምታደርገው መኪናው ከተሰ ደረቀ ያለበትን ቦታ ትጠቅማለች፣ ሞተር ኢንጂን ታጠፋለች፣ ለሚያምኑት ለአስር ሰው መደወል ትችላለች። በሩ ሲከፈት ለባለቤት ትደውላለች። የኋላ ኮፈን ሲከፈት ለእሷ ሳይል ላረገው ሰው ትደውላለች። ሙሉ ሰኪውርድ የሆነች ሙሉ ካሜራ ሲስተም ውስጡ ያለ ሪከርድ የሚያደርግ አደጋም እንዳያጋጥም ፍጥነቱ ከአግባብ በላይ የሚሄድ ከሆነ ከዚህ ስፒድ በላይ እየሄደ ነው ብላ ሪፖርት ታደርጋለች ይሄ የመኪና ሴኪሪቲ ሲስተም የሚጠቅመው ለመኪና ብቻ ሳይሆን ለትላልቅ ተቋማቶች ለባንኮች ባንኮች ጥበቃ ላይ ሊዘናጉ ይችላሉ መልሶ ቢተኙም ቢሉ ለባንኩ መነጀር ወይ ደግሞ ለሌላ ለጥበቃው ኃላፊ ባንኩ የተዘረፈ መሆኑ ሪፖርት ያደርጋል ይደውላል ካፕቸር ያደርጋል ድምፅም ይወስዳል በሁለቱም ፓተንት አለኝ። እስቲ ከመስኖ ልማት ጋር በተያያዘ የሰራውን ህጻናት በተመለከተ ግብርናውን በተመለከተ ሌሎችም የሰራቸው ስራዎች አሉ፣ እና እስቲ አጠራጠር አርገ ስለነዚህ እነዚህ ጉዳዮች ንገረኝ። አንደኛው ሞባይል ቤዝ ሪጌሽን ሲስተም ነው የሚለው በተለምዶ ሪጌሽን የሚጠቀሙት ዝናብ ባለበት ሰዓት ደግሞ ወይ ደግሞ ውሃ መጥቶ በሚሄድበት ሰዓት ላይ ነው፣ ከወንዝ አካባቢ ነው የሚጠቀሙት። እኔ ደግሞ ምንድን ያሰብኩት ከጉር ከጉርጋድ እንኳን ውሃ ቢያወጡ ያ የሚወጣውን ውሃ ት አክሰስ እንዲያደርጉ የራሱ የሆነ ፓወር ፓምፕ አለው። ከግራውንድ ያወጣል ውሃውን። ከዛ ለስፕሬ እንዳያደረግ ያደረገዋል። ያን የሚያደርገው ምንዳርጎ ነው፣ አፈሩ ሲደርቅ ሶይሉ ደርቋል ብሎ ለገበሬው ሪፖርት ያደረጋል። ገበሬው ባለበት ቦታ ላይ ሆኖ ማሳውን ማጠጣት እንዲችል ነው የሚያደርገው። የሚፈልገውን አክል ያጠጣል፣ ኬሚካል መርጨት ይችላል። ውሃውን በደንብ መጠቀም ይችላል። ሲበቃው ራሱ አውቶማቲካሊ ይዘገዋል ማለት ነው። የቤቢ ሞኒተሪንግ ሲስተም ደግሞ ህጻናቶችን ቤት ውስጥ ተናቸው በምንሄድ ሰዓት ስፔሻሊ ለሰራተኛም ሆነ ለማናቀውም ሰው ሆነ ሰተናቸው በምንሄድበት ሰዓት እጃቸው ላይ የሚታሰር ነገር ነው። ከቤት እንዳይርቁ ከዲስታንሳቸው ከወጣ አውቶማቲካሊ ለወላጆቹ ሪፖርት ማድረግ የሚችል ሲስተም በኢትዮኖቬሽን ሴንተር ውስጥ በመሆን የሰራ ናቸው ነው። በርካታ ስራዎቹን ከቴክኖሎጂ ጋርና ከሴኪውሪቲ ጋር የተያያዘ ነው። የምንሰራቸው ፕሮጀክቶች ስፔሻሊ ገንዘብን ማምጣትን ብቻ ሳይሆን ፕሮቴክሽን እንዲያደረግ አገር እንዲጠቅም አቅማችንን ኢትዮ ኢኖቬሽን ሴንተር ኢትዮጵያ ሪፕሬዘንታቲቭ አድርጎ በዓለም አቀፍ ደረጃ የፈጠራ ስራዎችን ውድድር ቢኖር ለመወዳደር እንዲያበቃ ነው። እነዚያውን አሁን የሰራቸው የፈጠራ ስራዎች ምን ያህል ገበያ ላይ ይገኛሉ? ምን ያህል አርሶ አደሮቹ ሌሎችም ሰዎች ሊጠቀሙት ይችላሉ? በአጋጣሚ ፕሮጀክቶቹን እንዳለ ሰርቼ ከጨረስኩኝ በኋላ ነው ከዚህ ሀገር አሜሪካን ሀገር በስኮላርሺፕ ሆኖ ወደ ሀገሩን ለቅቄ ወጣሁት እና ከዛ ሀገር ሆኜ ደግሞ ይሄን ስራዎችን ሳይሆን የተለያዩ ስራዎች ላይ ነበርኩኝ። አቁሜ ነበር የሄድኩት ለዛ አላማይን ለማሳካት ስል ወይ ደግሞ አሁን እነዚህ አክሰሰብል እንዲሆኑና ህብረተሰቡ እንዲጠቀሙ ሲል ነው። ኢትዮ ኢኖቬሽንን የመሰረትኩት እንደዚህ መስርቼ ትሬን አድርጌበት የሚፈልገው አካል ከዚህ እየወሰደ ኮንሰፕቱንም አይዲያውንም ኦፕሊ ፍሪ በሆነ መንገድ ወስዶ ፕራክቲካሊ እንዲሰራ ለማድረግ ነው። ህዝቡን ለመጥቀም ስለው ነው ተመልሼ የመጣሁት እና ይሄን ሲስተም ዲስትሪቢዩት ላድርግ ያሰብኩት አሁን በቅርብ ነው። የፈጠራ ስራዎች ከዚህ ቀደም ያስገኙልህ ሽልማቶች አሉ። ከዛ ሽልማት ለአንተ ልዩ ስፍራ የሚሰጠው የትኛው ነው? የንግድ ተሰጥኦ ውድድር ላይ ስወዳደር ከነበረውት ውስጥ አንዱ የዚህ የመኪና ሴኩሪቲ ደህንነት መቆጣጠሪያ ሲስተም ነው። እሱ በጣም ደስ ብሎኝ የሰራሁት እና ፕራክቲካሊም ተሰርቶ ተሳክቶም የታየበት ነው። በትላልቅ በመንግስት ተቋማት ውስጥ ፕራክቲካሊ ገብቶ ፊት አድርጎ ተሰርቶ ተሞክሮ ታይቷል። አቅሜንም መስራት እንደምችልም ያሳየኝ ቴክኖሎጂ ነው እና ሀገራችን ከፍ ብላ እንድትታይ ወይ ደግሞ የተሻለ ቴክኖሎጂ ማምጣት እንደምንችል ያስመሰከርኩበት ነው። ወጣቶች የስራ እድልን በተመለከተ ብዙ እንቅፋቶች እንደሚያጋጥማቸው ይገልጻሉ። እና አንተ ደግሞ ይህንን ሁሉ አልፈ የፈጠራ ስራዎችንም እየሰራ ያለ ወጣት ነህ እና ምንድን ነው የምትላቸው? ሁሌ ማስበው እና የምናገረው ለወጣቶች ወጣት መስራት ይችላል። ወጣት ከፊት ለፊቱ እንቅፋት መጥቶኛል ብሎ ወደኋላ መመለስ የለበትም። ይልቁንስ እንቅፋቱን አንደርድሮ ሊያሮጠው እንደመታው አድርጎ ማሰብ መቻል አለበት። ሁሌ እንቅፋት ሲመታን ለክፋት እንደመታን ብቻ ሳይሆን ማሰብ ያለብን ለበጎ፣ ቀስ ብለን ስለሄድን የመታን ፍጥነታችንን እንጨምር ብለን ማሰብ እንድንችል ነው። ፕሪንስፕል ነው። ወጣት ኦፖርቹኒቲን ያጣው፣ ኦፖርቹኒቲውን ደግሞ መክፈት የሚችለው ራሱ ወጣቱ ነው። ወጣት ተስፋ መቁረጥ የለበትም። መስራት የሚችላቸውን ነገሮች እያንዳንዱ መስራት እንደሚችል ማሳየት አለበት። ፈተናዎች በመጡ ቁጥር እንደ ሰክሰስ ማየት አለበት። ፕሪንሲፕል ሰክሰስ የሚመጣው ከፈተናዎች ናቸው። እኔ ነገሮችን ሁሉ ጨረስኩኝ ብዬ ሄጄ ሪፖርት ሳረግ ወይ ደግሞ በሚመለከተው አካል ሳረግ በዜሮ ሊያባዛው ይችላል። ይሄ ነገር ለሀገራችን አይጠቅምም፣ ከሀገራችን ጋር አይሄድም ሊል ይችላል። ይሄ የእሱ ማይንድ ነው ብለን ነው ማሰብ ያለብን። የእኛ ማይንድ አልፎ ስላየ ነው ልንደሰት ይገባናል። ወጣት እንደዚህ አይነት ቪዥን ነው ሊኖራቸው የሚገባው። የወደፊቱን አርቆ የሚያይ አይን ነው ሊኖራቸው የሚገባው። ሁሌ የቅርባቸውን እያዩ መውደቅ የለባቸው። ሁሌ ስራ አጣውኝ ስራ አጥነኝ ምናም ማለት የለባቸው። መማር በፕሮፌሽናል ተምሮ ፕሮፌሽናል ስራ ብቻ ማግኘት አይደለም። ስራ በተለያየ የመንገድ ስራ መፍጠር ይችላሉ። አይምሯችን ለሁሉ ነገር ፖዘቲቭ ማይንድ ካለ ፖዘቲቭ አክሰስ አለ። ፖዘቲቭ ማይንድ አለኝ ብሎ ብቻ መሮጥም ኔጌቲቭን ሰዎችን መተው የለብንም። በፕሪንስፕል ኔጌቲቭ ያለበት ፖዘቲቭ አለበት። ፖዘቲቭ እና ኔጌቲቭ አብሮ ሲሆኑ ነው አንድ ነገር ፋንክሽን የሚያደርገው የሚሰራው። ለዛ ኔጌቲቭ ሲመጣ እንደ ፖዘቲቭ እያዩ ከተጓዙ የሚፈልጉበት ደረጃ ሊደርሱ ይችላሉ ብዬ ነው ማስበው። የበርካታ ፈጠራዎች ባለቤት ወጣት እስራኤል ቤለማ፣ በጋቢና ቪዮ አድማጮች ስም በጣም አመሰግናለሁ። ቴንክ ዩ። እኔም በጣም አመሰግናለሁ ስለጋበዛችሁ። ዜና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁ በእጅጉ እናመሰግናለን ተመልካቾቻችን፣ እንዲሁም አድማጮቻችን። አሁን ወደ መጨረሻው ዘገባ እንሻገራለን። ሕይወቱን በቀየረው አደጋ ምክንያት ተስፋ ሳይቆርጥ ለሌሎች የመነቃቃት ምንጭ ስለሆነ ደራሲና የሕግ ባለሙያ ዳግማዊ አሰፋ ዮናታን ዘብዴዎስ በክፍል አንድ እንዳጫወተን አይዘነጋም። ዳግማዊ በአንድ ግለሰብ በጥይት ተመትቶ መራመድ እንዳይችል ሆኗል። የስራ ባልደረባውም ሕይወቱን አጥተዋል። ይህም ቢሆን ግን ቢሆን ግን ለግለሰቡ ይቅርታ ከማድረግ ቀሪ ዓመታቱን ሌሎችን ከማገዝ አላገደውም። የመጨረሻውን ቆይታ እንሻገር። ዳግማዊ አሰፋ በክፍል አንድ ዝግጅት ስለደረሰበት ጉዳትና ፈተናዎቹን አልፎ ቀድሞም ለማሳካት ሲያስባቸው የነበረውን ዓላማዎች ማሳካት መቻሉን፣ አንዳንዶቹም እንደሚከብዳቸው፣ ሌላ ደግሞ አዲስ ያላሰባቸውን ዓላማዎች ማስፈጸም መቻሉን ተናግሯል። በክፍል ሁለትም በተለያዩ ጉዳዮች አጫውቶኛል። ዳግማዊ አሁንም የሚታየው የሰዎች መልካምነት እንደሆነም ተናግሯል። እኔ ሰዎች በተፈጥሯቸው መልካሞች ናቸው ብዬ አሁንም አምናለሁ። ሰውን የጎዳይ የጎዳይን ደግሞ በድዬው እንዳይመስል ደርሼበት እንዳይመስል ቀምቼው እንዳይመስል ሰድቤው እንዳይመስል እማ ያቀኝ ሰው ነው ቢሮ የድረስ መቶ ተኩሶ ይመታኝ ምንም ነገር ሳልበድለው ለምን ጉቦ አትቀበሉም የሚል ይሄ በጣም ከባድ ነው። እኔ ወድቄ እሱ ተኩሶ ሲመታኝ ከሰባት ደረጃዎች ቁልቁል ነው የወደኩት። ከዛ መግቢያ በር ላይ ነው የወደኩት። የተወሰኑ ሰዎች ከቦኝ ምን ሆኖ ነው፣ ታሞ ነው፣ ወድቆ ነው፣ ተመቶ ነው ምናምን ሲሉ፣ ስሜንም፣ መልኬንም፣ ምኔንም የማታውቅ ሴት ናት። እየሮጠች መታ ከስር ብድግ አድርጋ ደረቷ ላይ ያስደግፋኝ፣ የባካችሁ እርዱኝ እና ድኖ በህይወት አለ ለምትለው እኔን የማታውቀኝ ሰው ናት። በጣም ይገርማል። እኔ ስመታ ግንባሬ ተተርትሮ ነበር እና። ብዙ ደሜ ፈሳኝ ነበር። ጥይቱ በዚህ በምታየው በጠባሳው በኩል ገብቶ ከጀርባን የወጣው ከፊትም ከጀርባ ይደማ ነበረ። ልጅቷ ግድ ያልነበራት እየደማች ከነ ደሙ ልብሷ እንዳለ ደም በደም ሆኖ ትጮኻለች። ከዛ የረዷት ሰዎች ደግሞ ነበሩ። በዛ ሲያልፉ እነሱ ወስደው ሆስፒታል አደርሰውኛል። እቺ ልጅ ባት ደርስ እኮ ምናልባት ጥይቱ እንኳ ቢያገለኝ ባይገድለኝ ደሜ ፈሶ ልሞት ይችል ነበር። ልክ ከሩቅ ስመጣ ደንግጦ በር የከፈተልኝን ጥበቃ አስቡ። እንደ ገባሁ የተቀበሉኝን ነርሶች አስባቸው። እንደ ገባሁ ተቀብሎ ግንባሬን ቶሎ ሰፍቶ በአስቸኳይ ወደ ቀጣይ ሕክምና የላከኝን ዶክተር አስባ። እነሱ እንተዋቸው። ከኋላ አምቡላንስ ሲመጣ አንድ ሰው ታሞ ነው የጫኑ ብለው መንገድ የሚለቁትንም ሰዎች አስባቸው። የእነዚህ ሰዎች እኮ ማስተጓጎል የኔን ህይወት ሊቀጥፎ ይችል ነበር ግን ያማሉ ነው። ቀዶ ጥገና ያደረጉልኝን ዶክተሮች፣ የተንከባከቡኝን ነርሶች፣ ዛሬ በጸሎታቸው በገንዘባቸው፣ በጉልበታቸው በተለያየ መንገድ የሚረዱኝን ሰዎች አስባቸው። ይሄ ሁሉ ስታይ አንድ ሰው የነዚህን ሁሉ መልካምነት ሊሸፍንብኝ አይችልም። በጭራሽ ነው። በቀልና ጥላቻ በሂደት የሚመጡ ሰዎችን ከአላማቸው ወደ ኋላ የሚያስቀር መጥፎ ልምድ ነው ብሏል። ጥላቻ በመማር ይመጣል እንጂ ስንወለድ ጥላቻ አብሮን አይፈጠር። አብሮን የሚፈጠረው ፍቅር ብቻ፣ መውደድ ብቻ። አንድ ህጻን ልጅ ከተወለደ በኋላ የትኛውም ሰው ጋር ብትወስዶ ይሄዳል። ምክንያቱም ፍቅር ነው። ይሄ እንዲ ነው ያ እንዲ ነው የሚል ነገር አይምሮ ውስጥ የለም። በጊዜ ሂደት በስግብግብነት ራስን በመውደድ በጥላቻ በተለያዩ በወንጀል ውስጥ በመግባት ክፉ ስራ የሚሰሩ ሰዎች ግን አሉ፣ ብዙ አሉ። አንዳንድ ሰዎች በባህሪያቸውም ክፉ ይሆናሉ። በቃ በተፈጥሮ ሳይሆን በኑሯቸው በተለያየ መንገድ ማለት ነው። የነዛ ሰዎች ክፋት ግን የሰዎችን መልካምነት ሁሉ ሊሽርና ሰው ማለት መጥፎ ነው ብሎ ሊያስብል የሚችል አይደለም። በዚህ ሁኔታ ውስጥ ሆነ እንደምን ሁለት መጽሐፍ ጽፌ ማሳተም ቻልክ? በማለት ላነሳ ሁለት ጥያቄ ዳግም ይሄንን ብሏል። እንዲህ አይነት አደጋ ለመድረስ እኔ በአለምም በኢትዮጵያም የመጀመሪያው ሰው አይደለሁም። ይኖራሉ በጣም ብዙ ሰዎች ግን ምንድን ነው ችግሩ? ታሪካቸውን አላስቀመጡልን። በሚዲያውም ይሁን በመጽሐፉም ይሁን በምንም መንገድ ታሪካቸው አልተቀመጠልን። ስለዚህ እኔ ስመጣ በዚህ ጉዳት ውስጥ ስወድቅ አራያም አልነበረኝ፣ ምሳሌም አልነበረኝ፣ እማየው መንገድም አልነበረኝ። ምን አይነት ሕክምና እንዳለ አላቅም፣ ጉዳቱ ምን እንደሆነ አላቅም። አንተ እንዴት ነው የታከምኩ ብዬ የምጠይቀው ሰውም አልነበረኝ። ስለዚህ ይሄ መስመር እዚህ ጋር መቆረጥ አለበት። ዛሬ አደጋ ብዙ ነው በሀገራችን፣ የምታውቀው ነው። በትራንስፖርት አምስት ሺ ስድስት ሺ ሰው በአመት ይጎዳብናል። በጦርነት አሁን ከፍተኛ ውጊያን የነበረው በዛ ውስጥ የሚጎዱትን ሰዎች አስባቸው። የኔ አይነት ጉዳት የሚደርስባቸው ብዙ ሰዎች አሉ። ለእነሱ ሰዎች ግን ቢያንስ አሁን አንድ ወንድም ያስፈልጋቸዋል። የሚያዩት ምሳሌ የሚሆናቸው እኔ እንዲሆኜ እንዲን ያለፍኩት የሚል ሰው ያስፈልጋቸዋል። ይህንም ብዬ በመነሳት ነው የመጀመሪያውን አዲስ ህይወት የተሰኘውን መጽሐፍ የጻፍኩትና በእውነትም ተሳክቷል። እኔ ካወጣሁ በኋላ በጣም ብዙ ሰዎች ደውለው ይታከማሉ ወይ፣ የት ልታከም ብለው የሚታከሙበትን ቦታ ደውዬ አናግሬ የህክምና ዶክመንቱን ልኬ ቀዶ ጥገና ማድረግ እንዲችሉ፣ ፊዚዮቴራፒ እንዲሰሩ፣ ዊልቸር ላይ መቀመጥ እንዲችሉ፣ ፀሐይ ወጥተው መሞቅ እንዲችሉ ያስቻልናቸው ሰዎች አንድና ሁለት አይደሉም። በዚህ በጣም በጣም በጣም ደስተኛ ነኝ። እንደዚህ ሆኖ እጅ ሳይጽፍ መጽሐፍ መጽሐፍ በጣም ከባድ ነው። እኔ እየነገርኳቸው ነው ጓደኞቼ ቤተሰቦቼ ሲጽፉልኝ የነበሩት ግን ችግሮም ደ መሰል አንዳንድ ጊዜ ማታ ማታ በተኛውበት ቀጣዩን ቻፕተር እንዴት አድርጌ የሰራዋለሁ ብዬ አስብና አስቤ አስቤ በዚህ መልኩ በዚህ መልኩ ብዬ ተኛለሁ። ጠዋት ስነሳ ረሰዋለሁ። እንደገና አይነት ቻሌንጆች ነበሩና ግን እንደዛም ሆኖ ነው መጽሐፉ የተጻፈው የወጣውም። ሁለተኛውም ከማዘኑ ወዲህም አሁን ገና አመትም አልሞላውም ከወጣ ስድስት ወሩ ነው። እሱም የተጻፈው በዚሁ መልኩ ነው። እና ቻሌንጆቹ ቀላል አይደሉም። ግን ህልም ተፈርቶ ሳይተኛ እንደማይታደረው ቻሌንጁንም ይዞ ተጽፏል፣ ተሳክቷል። ስለ ገንዘብ ያለውን ማረዳድ ተናግሯል። በእለት ተዕለት ሕይወት ውስጥ ገንዘብ በጣም ያስፈልጋል። ችግሩ ግን ገንዘብ ሲጠቀምብህ፣ ገንዘቡ ሲመራህ፣ ገንዘቡ ሲነዳህና አንተነትህን ሲወስን የዛኔ ነው ችግሩ። ደስታህን በኪስህ መሙላትና መጉደል ከወሰንከው እሱ ነው አደጋ ያለው። እኛን የመታን ሰውዬ 35 ሚሊዮን ብር ሸጦ 3 ሚሊዮን ብሮ ላለ ለመቀነስ ነው የመታን። ሌላ ምንም ምክንያት የለም። ምንም ምክንያት የለም። አየህ የ የሰው ልጅ ገንዘብን መጠቀም ትቶ ገንዘቡ የሰው ልጅ ላይ ሲጠቀም የዛኔ ነው አደጋ ያለው። ገንዘብ መውደድ የኃጢአት ስር የሚሆነው ገንዘቡ ሰዎችን ሲነዳቸውና ወዳልተፈለገ ነገር ሲመራቸው ዳግማዊ በአንድ ጥይት ብቻ ብዙ አይነት ጉዳቶችን ያደረሰበትን ሰው ይቅርታ እንዳደረገለት በሁለተኛው መጽሐፉ አስታውቋል። በመንገድ ላይ ብታገኘው ትጨብጧል ወይ ስለው፣ እኔን የደረሰብኝ ሰው ና አንተዋወቅም፣ ጓደኝነትም የለንም፣ ትውውቅም የለንም፣ ተያይተንም አናውቅም። ምንም ነገር አልነበረን። ፍርድ ቤት ቀርቦ ወንጀሉን ስለመፈጸሙ ሲናገር ይህንም በማድረግ አልተጸጸትኩም ያለ ሰው፣ የእኔ ይቅርታ ግን በሱ መጸጸት ወይም በበደሉ ትንሽነት እና ትልቅነት ላይ የተመሰረተ ሳይሆን በእኔ ስጦታ ላይ የተመሰረተ ነው። ምክንያቱም ይቅርታ ለማይገባው ሰው የማይገባውን ስጦታ የምንሰጥበት እንጂ ስለመገባት የምናወራበት አይደለም። መጽሐፍ የሌለዛ ነው። በድፍረት ምንም በቀል፣ ምንም እልህ፣ ምንም ጥላቻ ላይኖረኝ ትቼ ወደፊት ሊሄድ ይቅርታ ያደረኩለት እሱ ብቻም አይደለም። ትልቁ ነገር እኔ ይቅር ያልኩት ለእግዚአብሔር ብዬ አይደለም፣ ለእኔ ነው። እኔ ሰላም ስለሚገባኝ ነው እንቅልፍ ስለሚገባኝ እረፍት ስለሚገባኝ ወደፊት መሄድ ስለሚገባኝም ጭምር። ስለዚህ ይህን እንደፍረህ ትልቁን ውሳኔ ከወሰንክ ሲያልፍ የመጨበጥ ያለመጨበት ጉዳይ ትልቅ ሸ አይሆንም። ልልፈልጌ ዳግማዊ ከጎኑ ላሉ ደጋግ ወገኖች ምስጋና ለተቀሩ ኢትዮጵያውያን ደግሞ ጥሪ አለው ዛሬ ድረስ ቤት የመጣው በነጻ የሚረዱኝ ዶክተሮች እና ነርሶች አሉ። በገንዘባቸው ደግሞ ተርፏቸው ላይ ሆን ይችላል። ከልጆቻቸው ጉሮሮ ላይ ቀንሰው እያሳከሙኝ እያሳከሙኝ ያሉ ሰዎች አሉ። እና ከቤተሰቦች ጀምሮ እነዚህን ሁሉ ሰዎች እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ዋጋችሁን የምከፍላችሁ የሰጣችሁኝን መልሼ በመስጠት ሳይሆን በመበርታት፣ በመጠንከር፣ በማሸነፍ ነው ልላቸው እፈልጋለሁ። ከዛ ውጭ አሁን ወደ ውጭ ሀገር እጄ ለመታከም የጎፈንድሜ አካውንትና የኢትዮጵያ ንግድ ባንክ አካውንት ከፍተን እየተንቀሳቀስን ያለ ነው። ፕሮሰሱም ጥሩ እየሄደልን ነው። እግዚአብሔር ቢፈቅድና ብንኖር ደግሞ ይህንን ሕክምና ማድረግና ከዚህ በተሻለ ደረጃ ላይ ብገኝ የበለጠ ብዙ መሮጥ የበለጠ ብዙ መስራት ብዙ ለሀገሬ መጥቀም እችላለሁ ብዬ አስባለሁና በዚህ አጋጣሚ ይህንን ቪዲዮ የሚመለከቱ ሰዎች ሊያግዙኝ የሚችሉ ሰዎች ካሉ በዚህ የጎፈንድሚና የኢትዮጵያ ንግድ ባንክ አካውንት እንዲያግዙኝ እጠይቃለሁኝ እናንተንም በጣም አድርጌ ከልብ አመሰግናል። ቁጥጥር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድ ምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በሁ ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ እንዲሁም ደግሞ በምህንድስናው ደሳሌ መኮንን እስካሁን ድረስ አብረናችሁ አምሽተናል። የነገ ሰው በለን። መልካም ምሽት።